ከኢኮኖሚው ዓለም በአንድ መቶ ሄክታር መሬት ላይ የተንጣለለው የሐዋሳ የኢንዱስትሪ ፓርክ በይፋ ተመርቆ ሥራ ከመጀመሩ በፊት ሰማያዊ ቲሸርት የለበሱት የሂርድራማኒ ሠራተኞች በዘመናዊ ማሽኖች ከአንድ ጥግ ለአሜሪካና ለአውሮጳ ገበያ የሚቀርቡ አልባሳት እየሰፉ ነበር። ኩባንያው ወደ ሐዋሳ የኢንዱስትሪ ፓርክ ከመግባቱ በፊትም ለዘጠኝ ወራት እያመረተ ነበር። ከመቶ ዓመታት በላይ ያስቆጠረውና በአነስተኛ የልብስ መሸጫ የተጀመረው የስሪላንካው ሂርድራማኒ በሀያ ፋብሪካዎቹ በወር አምስት ሚሊዮን አልባሳት የሚያመርት ስመጥር ኩባንያ ነው። የኩባንያው የዳይሬክተሮች ቦርድ አባል ቪኖድ ሂርድራማኒ እንደሚሉት ሌሎች የምስራቅ አፍሪቃ አገሮችን ቃኝተው በኢትዮጵያ ለመስራት ከወሰኑባቸው ምክንያቶች መካከል አገሪቱ ያላት የሰራተኛ ኃይልና መሠረተ ልማት ይገኙበታል። በአፍሪቃ እና ምስራቅ አፍሪቃ በርካታ አገሮችን ተመልክተን ኢትዮጵያ ጥሩ የሰው ኃይል፣ ጥሩ መሰረተ ልማትና የተረጋጋ መንግስት ስላላት በዚህ ለመስራት ወስነናል። ይህ ለወደፊቱ ፍንትው ያለ ርዕይ ይሰጠናል። የጨርቃጨርቅና አልባሳት ማምረቻው ዘርፍ በዚህ ሀገር ረጅም ዓመታት ያስቆጠረ ነው። ስኬታማ እንዲሆን ደግሞ እነዚህ ነገሮች ያስፈልጉታል። ኢትዮጵያ በዓለም አቀፉ የጨርቃ ጨርቅና አልባሳት ማምረቻ ዘርፍ ጠንካራ ትሆናለች የሚል እምነት አለን። ቪኖድ ሂርድራማኒ ከሶስት ዓመታት ገድማ በፊት ወደ ኢትዮጵያ ብቅ ሲሉ ዛሬ ሐዋሳ ያረፈውን ፋብሪካ አዲስ አበባ ላይ የመክፈት ዕቅድ ነበራቸው። ሐሳባቸውን ያስቀይሯቸው ዶክተር አርከበ እቁባይ ናቸው። ዶክተር አርከበ በተለይ ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሞት በኋላ የኢትዮጵያን ኢኮኖሚያዊ እድገትና የኢንዱስትሪላይዜሽን ተስፋ በተለያዩ መድረኮች የሚያቀነቅኑ የመንግስት የግንባር ሰው ሆነዋል። ኢትዮጵያ ባለፉት ጥቂት ዓመታት መቀነቷን አጥብቃ የምትገነባቸው የኢንዱስትሪ ፓርኮችም የጠቅላይ ሚኒስትሩ አማካሪ ውጥኖች ናቸው ሲባል ይደመጣል። ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ እና ከፍተኛ ሹማምንቶቻቸው በተገኙበት የሐዋሳ ኢንዱስትሪ ፓርክ ተመርቆ ሲከፈት ጎልተው የታዩት እኚሁ ዶክተር አርከበ ነበሩ። በአሁኑ ወቅት በአልባሳትና ቴክስታይል የተሰማራው ድምር የሰው ኃይላችን 53 ሺህ ብቻ ነው። ይህ 53 ሺህ በሐዋሳ ኢንዱስትሪ ፓርክ ብቻ 60 ሺህ በሚጨመርበት ጊዜ ዘርፉን አንድ ዓመት ባልበለጠ በዕጥፍ እንዳሳደገው ማየት እንችላለን። ይህ ዘርፍ በአሁኑ ወቅት ኤክስፖርት የሚያደርገው 110 ሚሊዮን ዶላር ብቻ ነው። ስለሆነም የሐዋሳ ኢንዱስትሪ ፓርክ አንድ ቢሊዮን ያመነጫል በምንልበት ጊዜ ወደ አስር ዕጥፍ የሚጠጋ አንዱ ፓርክ ብቻ ማመንጨቱን ነው የምናየው። በሁለት ፈረቃ በሚሰራበት ጊዜ ይህ 300 ሺህ ካሬ ሜትር የሚሆን የፋብሪካ ህንፃዎች 60 ሺህ የስራ ዕድል እና ከአንድ ቢሊዮን ዶላር በላይ የውጭ ምንዛሪ የሚያመነጭ እንደዚህም ደግሞ ከፍተኛ ቴክኖሎጂ ሽግግር የሚያረጋግጥ ነው። የሐዋሳ ፓርክ ጅምር ስራ ነው። የሐዋሳ ፓርክ የመጀመሪያችን ሞዴል ስራ ነው። የሐዋሳ ፓርክ ግን የመጨረሻ አይደለም። በአንድ መቶ ሄክታር መሬት የተጀመረው እና በመጪዎቹ አመታት ወደ 300 ሄክታር መሬት ይሰፋል የተባለለት የሐዋሳ የኢንዱስትሪ ፓርክ ለጨርቃጨርቅና አልባሳት አምራቾች የታቀደ ነው። የአሜሪካ፣ ስዊድን፣ ቻይና፣ ስሪላንካ፣ ህንድ፣ ሆንግ ኮንግና ኢንዶኔዥያ የጨርቃ ጨርቅና አልባሳት አምራቾች ሐዋሳ ሊከትሙ አቅደዋል። ዲያና ፋንደር ፖልስ የኢትዮጵያን የጨርቃ ጨርቅና አልባሳት ማምረቻ ዘርፍ በቅርብ የሚያውቁ ባለሙያ ናቸው። ወይዘሮዋ የኢትዮጵያ የጨርቃ ጨርቅ አልባሳት ማምረቻ ዘርፍ ያሉትን የንግድ እድሎች የሚተነትን ሰነድ አዘጋጅተው ለባለውረቶች አቅርበዋል። ሰነዱ የዘርፉን መልካም አጋጣሚዎችና ማነቆች፣ የአገር ውስጥና የውጭ የገበያ እድሎች እንደዚሁም ያሉበትን የጉምሩክ አሰራርና የማጓጓዣ ችግሮች ይፈትሻል። የጨርቃጨርቅና አልባሳት ምርትና የግብይት ትስስር ባለሙያዋ ዲያና ፋንደር ፖልስ የኢትዮጵያ መንግስትን ጥረት ቢያደንቁም በርካታ ችግሮች ከፊቱ መደቀናቸውን አልሸሸጉም። የኢትዮጵያ የማምረቻ ዘርፍ ገና ጀማሪ ነው። የውጭ ምንዛሪ ማስገኘትና ለዜጎች የስራ ዕድል መፍጠርን በመሳሰሉ አሳማኝ ምክንያቶች ዘርፉን ለማበረታታት መንግስት የሚያደርገው በርካታ ጥረት መኖሩ የሚመሰገን ነው። ባንግላዴሽና ፓኪስታንን በመሳሰሉ ሌሎች አምራች ሀገሮች መሰል የመንግስት ድጋፍ የለም። የኢትዮጵያ መንግስት ሳቢ የመዋዕለ ንዋይ ቀድ በማቅረቡ የውጭ ባለውረቶችን ትኩረት መሳብ ችሏል። ነገር ግን ወደ ማምረቻ ዝቅ ብለን ብንመለከት አሁን የሚመረተው ገና መሰረታዊ የሚባል ነው። ይህ ደግሞ በግብዓቶች አቅርቦት ችግር የተፈጠረ ነው። ምክንያቱም አስፈላጊ ግብዓቶችና ጥሬ እቃዎች የሉም። ሌላው ነገር ዘርፉን በማሳደግ ኢትዮጵያ ምርቶቿን ወደ አውሮፓ ሕብረት ገበያ መላክ ብትፈልግ የተቀመጠውን የሰራተኛ ሕግ መስፈርት ማክበር አለባት። ወትሮም እጅግ የተለጠጡ እቅዶች ይዞ ብቅ የሚለው ኢህአዴግ መራሹ መንግስት በጎርጎሮሳዊው 2025 ዓ.ም ምረት ከጨርቃ ጨርቅና አልባሳት የውጭ ንግድ 30 ቢሊዮን ዶላር የማግኘት ህልም አለው። የታሰበውን ለማሳካት አገሪቱ ወደ ውጭ የምትጭነውን የጨርቃ ጨርቅና አልባሳት ምርት አሁን ካለው በ300 እጅ ማሳደግ ይጠበቅባታል። አቶ አርከበ የ10 ዓመታቱን የመንግስታቸውን እቅድ ርዕይ 2025 ሲሉ አስተዋውቀውታል። ፓርክ እየገነባን ያለነው የአስሩ ዓመት ራእያችንን ተግባራዊ ለማድረግ ነው። የአስሩ ዓመት ራያችን ቪዥን 2025 ተብሎ በፈረንጆች አቆጣጠር የሚጠራው ኢትዮጵያን በማኒፋክቸሪንግ ዙሪያ ከአፍሪካ ቀዳሚ አገር ምትሆን ማድረግ ነው። የጠቅላይ ሚኒስትሩ አማካሪ ጀስት ስታይል ከተባለው የፋሽን መጽሔት ጋር ባደረጉት ቃለ መጠይቅ በዓመት የ30 ቢሊዮን ዶላር የጨርቃ ጨርቅና የአልባሳት ምርት ለውጭ ገበያ ለማቅረብ መንግስታቸው የወጠነውን ውጥን ፈታኝ ቢሆንም እናሳካዋለን ሲሉ ተናግረዋል። ቪየትናምና ባንግላዴሽ ካሳኩት እኛ ከቶ እንዴት ይሳንናል? የሚል እምነት አላቸው ዶክተር አርከበ። የጨርቃ ጨርቅና አልባሳት ምርትና የግብይት ትስስር ባለሙያዋ ዲያና ፋንደር ፖልስ ግን አሁን 100 ሚሊዮን ዶላር ገደማ የሚያወጣ ምርት ለውጭ ገበያ የሚያቀርበውን ዘርፍ በ300 እጥፍ ለማሳደግ የተያዘው ውጥን አልተዋጠላቸውም። እቅዱንም የተለጠጠ ይሉታል። እጅግ የተለጠጠና እውነታውን ያላገናዘበ እቅድ ነው። ምክንያቱም ለ2025 የቀረው ስድስት ወይም ሰባት ዓመት ብቻ ነው። አገሪቱ ስምንት በመቶ ብታድግ እንኳ እጅግ ብዙ ነው። ከሌሎች በማደግ ላይ ያሉ አገሮች ጋር ብናነጻጽር ከአራት እስከ ስምንት በመቶ ኢኮኖሚያዊ እድገት ከፍተኛ ግምት የሚሰጠው ነው። የጨርቃጨርቅ እና አልባሳት ማምረቻ ዘርፉን ለማሳደግ የሚደረገው ጥረት ከቪትናም፣ ቻይና ወይም ባንግላዴሽ የበለጠ እጥፍ መሆን አለበት ማለት ነው። በስድስት ዓመታት ውስጥ በአራት እጥፍ እንዲያደግ ወይም ከዘርፉ የውጭ ንግድ አምስት መቶ ሚሊዮን ዶላር እንዲገኝ ቢታቀድ አሳማኝ ይሆናል። ለዚህ እቅድ የውጭ መዋለ ንዋይ ፍሰቱ ከፍ ማለት ይጠበቅበታል። ከህግ ማዕቀፍ አኳያም የኢትዮጵያ መንግስት በርካታ ማሻሻያዎች ማድረግ ይጠበቅበታል። ለምሳሌ በስራ ላይ የሚሰማሩ ሰዎች አነስተኛ የዕድሜ ገደብ ማስቀመጥ ወይም አሁን የሌለውን የሰራተኛ ህግ ስራ ላይ መዋል ያስፈልጋል። በኢትዮጵያ ለሰራተኛ፣ ለጥሬ ዕቃና ለኃይል የሚከፈለው አነስተኛ ዋጋ አገሪቱ የውጭዎቹን ባለውረቶች ቀልብ ለመግዛት እንዳገዛት የዘርፉ ባለሙያዎች የጻፏቸው ትንተናዎች ይጠቁማሉ። ኢትዮጵያ ማቅለሚያና ኬሚካሎችን ከጃፓን፣ ከቻይና፣ ከህንድ፣ ከፓኪስታን፣ ከስዊዘርላንድ ቱርክና ጀርመንን ከመሳሰሉ አገሮች ትሸምታለች። አገሪቱ ከፍተኛ ግምት የሚሰጠው ጥጥ የማምረት አቅም እንዳላት ይነገራል። ይሁንና በጥራት ያለው ዘርና የጸረ ተባይ እጦት ወቅታዊው ምርት የሚታሰበውን ያክል አይደለም። የዩኤስኤድ መረጃ እንደሚጠቁመው በጎርጎሮሳዊ 2015 2016 የበጀት ዓመት ኢትዮጵያ ያመረተችው 38000 ሜትሪክ ቶን ብቻ ነበር። ኢትዮጵያ ከጨርቃጨርቅና ከአልባሳት ማምረቻው ዘርፍ ከፍ ያለ ገቢ ለማግኘት የጥጥ ምርቷን ማሳደግን ጨምሮ በርካታ አሰራሮቿን በቅጡ ማደራጀት እንዳለባት ዲያና ፋንደር ፖልስ ይመክራሉ። በዚህ ደረጃ አገሪቱ ለምርት የምታበረክተው አስተዋጽኦ የሰራተኛ ጉልበት ብቻ ነው። ችግሩን ለመቅረፍ ብቸኛው መፍትሄ የጥሬ ዕቃ የሚገባበትን ሎጂስቲክስ ወይም ማጓጓዣ በማመቻቸት ወይም ደግሞ ለዘርፉ ግብዓት የሚያቀርብ የኢንዱስትሪ ሰንሰለት በማበጀት ነው። ኢትዮጵያ ለዘርፉ ግብዓት የሚያቀርቡ ፋብሪካዎች ልታቋቋም ትችላለች። ነገር ግን ይህ ከፍተኛ ገንዘብ የሚጠይቅ ነው። በኢትዮጵያ ያለውን የጥጥ ምርት ብንመለከት አገሪቱ ካላት የማምረት አቅም ስምንት በመቶ ብቻ ጥቅም ላይ የሚውል ይመስለኛል። መሬቱን ለጥጥ ምርት ዝግጁ ለማድረግ የኢትዮጵያ መንግስት በመጀመሪያ ከዘጠኝ ቢሊዮን ዶላር በላይ ያስፈልገዋል። ስለዚህ ኢትዮጵያ ዘርፉን በራሷ ጥሬ እቃ እስክታደራች ድረስ ላሉት አስር ዓመታት ቅድሚያ የሚሰጥ ጉዳይ ጥሬ እቃ ከውጭ የምታስገባበትንና ምርት ወደ ውጭ የምትልክበትን ማጓጓዣ ማቀላጠፍ ነው። ኤክስፖርት ቱ ታርጌት ማርኬት። እንደ ባለሙያዋ ገለጣ የኢትዮጵያ የጨርቃጨርቅና የአልባሳት የምርት ሰንሰለት ተሰብሯል፣ አሊያም የተሟላ አይደለም። የጥሬ እቃና ኬሚካሎች ግብዓት አለመሟላት፣ ብዙ መሻሻሎች የሚያሻው የጉሙሩክ አሰራርና የማጓጓዣ ጉዳይ ባለሙያዋ የጠቀሷቸው አንገብጋቢ ጉዳዮች ናቸው። ወይዘሮዋ መንግስት እነዚህን ክፍተቶች ለመሙላት ቅድሚያ ሊሰጣቸው ይገባል ሲሉ ተናግረዋል። የስሪላንካው ቪኖድ ሂርድራማኒ ዘርፉ በርካታ ችግሮች እንዳሉበት አላጡትም። ኢትዮጵያ ችግሮቿን ፈታ ከዘርፉ ዳጎስ ያለ ገቢ ለማግኘቷ ግን ጥርጣሬ የላቸውም። ይህ የትልቅ ኢንዱስትሪ ጥሩ ጅማሮ እንደሆነ መናገር እንፈልጋለን። ኢትዮጵያ በሚቀጥሉት ከ30 እስከ 50 ባሉ ዓመታት አልባሳት ወደ ውጭ በመላክ በአፍሪቃ ምናልባትም በዓለም ቀዳሚ እንድትሆን መሰረቱን መጣል እንሻለን። አድማጮች፣ የዛሬው መሰናዶ ጠናቋል። ጠናቋል እሸት የበቀለ ነኝ። ጤና ይስጥልኝ።